የሰብአዊ ድጋፍ የጫኑ ተሽከርካሪዎች ቁጥር የሚወሰነው ለመሆኑ በማን ይሆን? የትግራይ ክልል ሕዝብን አስቸኳይ የምግብ ፍላጎት ለማሟላት በየቀኑ 300 የእርዳታ እህል የጫኑ ተሽከርካሪዎች ወደ ክልሉ መግባት እንደሚገባቸው የክልሉ ግብርናና ገጠር ልማት ቢሮ ኃላፊ ዶክተር አትንኩት ለአሜሪካ ድምፅ የገለጹ ሲሆን ወደ ትግራይ ክልል የሚገቡ የሰብአዊ ድጋፍ የጫኑ ተሽከርካሪዎች ቁጥር የሚወሰነው በለጋሾች አቅም መሆኑን ደግሞ የኢትዮጵያ መንግስት አስታውቋል። የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ለአሜሪካ ድምፅ በሰጡት ማብራሪያ ወደ ክልሉ የሚገቡ የጭነት ተሽከርካሪዎች መጠን ላይ የተቀመጠ ገደብ የለም ነው ያሉት። መንግስት ለትግራይ ክልል የእርዳታ ምግብ ገዝቶ የማቅረብ ሚና ሊወጣ ይገባል በሚል የክልሉ ባለስልጣን ላቀረቡትም ክስ በሰጡት ምላሽ መንግስት በሌሎችም ክልሎች ያለውን ፍላጎት ባገናዘብና አቅም በፈቀደ ድጋፍ ማድረግ ይቀጥላል ብለዋል ሚኒስትሩ። እርዳታው በአግባቡ እንዲደርስ የህወሀት ወገን ግጭት ማቆም አለበት ያሉት ሚኒስትሩ ዶክተር ለገሰ ይሁንና ህወሀት የገባውን ቃል በመተግበር ላይ አይደለም ሲሉ ከሰዋል። ኬኔዲ አባተ ነው ያጠናቀረው። የትግራይ ክልል የግብርናና ገጠር ልማት ቢሮ ኃላፊ መሆናቸውን የገለጹት ዶክተር አትንኩት መዝገቡ ትናንት ለቪኦኤ በሰጡት ገለጻ ባለፈው ሳምንት ከሰመራ ወደ መቀለ ያቀኑት የእርዳታ እህልና ነዳጅ የጫኑ ሃያ አንድ መኪኖች በሰላም ደርሰው ጭነታቸውን ማራገፋቸውን አረጋግጠው፣ ነገር ግን በየቀኑ ሶስት መቶ የእርዳታ ምግብና ሌሎች ቁሳቁሶችን የጫኑ ተሽከርካሪዎች ወደ ክልሉ መግባት እንዳለባቸው አመልክተዋል። ይሁን እንጂ ለጋሽ ድርጅቶች ከዚህ ቀደም በሰጧቸው መግለጫዎች በየቀኑ አንድ መቶ የእርዳታ አቅርቦት የጫኑ ተሽከርካሪዎች ወደ ክልሉ መግባት እንዳለባቸው ሲያነሱ የኢትዮጵያ መንግስት ደግሞ በየቀኑ አርባ የጭነት ተሽከርካሪዎች ወደ ክልሉ እንዲገቡ እንደሚደረግ በቅርቡ መግለጹ አይዘነጋም። ወደ ክልሉ የሚገቡትን የእርዳታ ቁሳቁስ የጫኑ ተሽከርካሪዎች መጠን በተመለከተ ለቪኦኤ ማብራሪያ የሰጡት የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ተከታዩም ብለዋል ገደብ የለውም። ሺህም ሊገባ ይችላል፣ ሺህም ሊገባ ይችላል፣ መቶም ሊገባ ይችላል፣ ሶስት መቶም ሊገባ ይችላል። የሚወሰነው በእርዳታ አቅራቢዎቹ አቅም ላይ ነው እና መርዳት የሚችል ሰብአዊ አቅርቦቱ ድጋፉን ያከማቸ የትኛውም የሰብአዊ ድጋፍ ላይ የተሰማራ አካል ማቅረብ እስከቻለ ድረስ ምንም አይነት ገደብ የለም። አስቸጋሪ ሁኔታ ውስጥ ያለ ህዝብ እርዳታ ሊደርሰው ይገባል። የዓለም አቀፍ ቀይ መስቀልም ያዘጋጃቸዋል ሊጓጓዙ የተዘጋጁ የታወቁ እነሱም ይሄዳሉ። ሌሎችም ቀጥለው እናቀርባለን የሚሉትን ያህል ሁለት መቶም ሶስት መቶ ከሄደ ችግር የለው። በፌዴራል መንግስት በኩልም በክልሉም በኩል በአፋር ክልል በኩል በዚህ ረገድ ያጋጠመ ነገር የለም። የሚወስነው የእርዳታ አቅራቢ ተቋማት አቅም ነው። ይሄ እስካለ ድረስ ምንም ገደብ የለም። ስለዚህ ሺህም መግባት ይችላል። ዋቴቨር አቅም ያለው አቅራቢ እስከተገኘ ድረስ በየትኛውን መስክ መሄድ ይችላል። ምንም እንኳን መንግስት የእርዳታ አቅርቦት ወደ ትግራይ ክልል እንዲደርስ ከፍተኛ ጥረት በማድረግ ላይ መሆኑን ቢገልጽም ይህን የማይቀበሉት የትግራይ ክልል የግብርናና ገጠር ልማት ቢሮ ኃላፊ መሆናቸውን የገለጹት ዶክተር አትንኩት መዝገቡ መንግስት እርዳታ የጫኑ ተሽከርካሪዎችን ከማሳለፍና ካለማሳለፍ ጉዳይ ወጥቶ የእርዳታ ምግብ ገዝቶ እስከ ማቅረብ ሚናውን መወጣት አለበት ብለዋል። ልጋሽ ሀገሮች ወይ ደግሞ ድርጅቶች ይህንን እርዳታ ሲሰጡ እንቅፋት መፈጠር አልነበረበትም። የኢትዮጵያ መንግስት ሚና መክፈትና መዝጋት አይደለም። የነበረው ሚናው መሆን የነበረበት በአሁኑ ሰዓት እህል፣ ዘይት ሁሉም አስፈላጊውን ገዝቶ ደግሞዋለሁ፣ ራሱ ገዝቶ መንግስት ነበር ማቅረብ የነበረበት። ይህኛው መንግስት አሳልፋለሁ አላሳልፍም ሳይሆን፣ ጨዋታው መሆን የነበረበት ገዝቶ ነበር መምጣት የነበረበት። መብቱ ነው። የትግራይ ህዝብ መብቱ ነው። ድርጅት ከድርጅቶች ጋር ከቲፒኤልኤፍ ጋር ከትግራይ መንግስት ጋር ማለት ይቻላል። ህዝቡ ግን እንደ ህዝብ መብት አለው። የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር እርዳታ ለማሰራጨት የሚያስችል ምቹ ሁኔታ መኖር አለበት። ምቹ ሁኔታ ከሌለ እንዴት እርዳታ ያልፋል? ይህን ነው እየተባለ ያለውን እንጂ አሳልፋለሁ፣ ፈቅዳለሁ፣ አልፈቅድም ይሄ አይደለም። ይሄ ራሳቸው ሆን ብሎ የሚያደርጉት እነሱ የአፋር ሚሊሻ ሄዶ የእነሱ መሬት አልያዘ፣ የትኛውም ወረዳ ሄደው ትንኮሳ አልፈጸመም። እርዳታው በሚያልፍበት ቦታ የኢትዮጵያ ሀገር መከላከያ ሰራዊት በሌለበት ቦታ እነሱ መንገዱን የሚዘጉበት ምክንያት ምንድን ነው? እርዳታው እንዳይሄድ አይደለም እንዴ? እና መንገዱን መልቀቅ ነው ያለባቸው። ስለዚህ መንግስት ማሳለፍ አለማሳለፍ ይህም መሰረት የሚያደርግ ከሆነ ለምንድን ነው የአየር ትራንስፖርት የሚፈቅደው እነሱ የያዙ እያለ። ስለዚህ ከዚህ አንጻር የሚቀርበው ነገር ስህተት ነው። እስካሁን መንግስት ከራሱም ከሚያገኘውም ዓለም አቀፍ ድርጅት ዓለም አቀፍ ተቋማት ጭምር እየሰጠነ ያለው በየብስ የሚደረገው የእርዳታ አቅርቦት በአግባቡ እንዲደርስ ግጭቶች መቆም እንዳለባቸው በማመን መንግስት እርምጃ መውሰዱንም የገለጹት ዶክተር ለገሰ ከዚህ አንጻር ኃላፊነቱን አልተወጣም ያሉትን የህወሀትን ወገን ከሰዋል። ዋናው ነገር ምንድን ነው? እርዳታው እንዲሳለጥ እና በአካባቢ ምንም አይነት ግጭት እንዳይፈጠር እነሱ ከያዟቸው አካባቢዎች ለቆ መውጣት አለባቸው። በአፋር በኩል የአፋር ህዝብ እኛ አሁን የማንደርስለት አለ። እነሱ ቆርጦ ያዙት ዜጋ የሀገሪቱ ዜጋ ነው። እሱም እርዳታ ማግኘት መቻል አለበት። ሁለተኛ እየተፈናቀለ የአስቸጋሪ ሁኔታ ውስጥ ያሉ ዜጎች አሉና ለነሱ ለእነሱ መድረስ አለብን ብሎ ራሳቸው እየተፈና በተለያየ መልክ ጉስቁልና እየደረሰባቸው መንገዱን ክፍት ያደረጉና ለሰላም ምቹ ሁኔታ እየፈጠሩ ያሉት በዚህ መንገድ ነው። ነገር ግን ከዛኛው ከወራሪው ኃይል እስካሁን ድረስ ይሄ ነው የሚባል በተገባው ቃል መሰረት የተፈጸመ ነገር የለም። ግጭት እንዳይፈጠር ለሕዝቡ የሚያስቡ ከሆነ የያዙትን ቦታ መልቀቅ አለባቸው። ከእኛ ሳይድ ምንም አይነት ግጭት እንዳይኖር ጥረት እያደረግን ነው። የትኛውም ዓለም አቀፍ ተቋማትም ደግሞ እርዳታ የሚሰጡ በሌላኛውም ወገን ላይ ጫና ማሳረፍ አለበት። የኢትዮጵያ መንግስት ለሰብአዊነት ሲባል ግጭት ለማቆም መወሰኑን ይፋ ማድረጉን ተከትሎ መሰል እርምጃ እንደሚወስድ የገለጸው ህወሀት በአፋር ክልል ከያዛቸው አካባቢዎች ታጣቂዎቹን እንዲያስወጣ በመንግስት ለቀረበው ጥያቄ ግን እስካሁን በይፋ የሰጠው ምላሽ የለም። ባለፈው ሳምንት የእርዳታ ምግብና ነዳጅ ነው ወደ ትግራይ ክልል ያቀኑ መኪኖች መቀሌ መድረሳቸውን የዓለም ምግብ ፕሮግራምም ያረጋገጠ ሲሆን አሁን የተጀመረውን የእርዳታ አቅርቦት ማቀላጠፍ እንዲቻል የህወሓት ታጣቂዎች ከያዟቸው የአፋር ክልል አካባቢዎች ለቀው ከመውጣት በተጨማሪ እርዳታ ጭነው ወደ ክልሉ የሚገቡ ተሽከርካሪዎች ጭነታቸውን እንዳራገፉ መመለስ እንዳለባቸውም የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ አሳስበዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ